He's የአሜሪካ ዓለም አቀፍ የልማት ድርጅት ዩኤስኤድ አስቸኳይ እርዳታ ለሚያስፈልጋቸው የትግራይ ክልል ተፈናቃዮችና ነዋሪዎች መርጃ እንዲውል የለገሰው አንድ ቢሊዮን ብር የሚያወጣ 59 ሜትሪክ ቶን ምግብ ለማህበረሰቡ መከፋፈል መጀመሩን ማህበራዊ ረድኤት ትግራይ ማረት አስታወቀ። በአሁኑ ጊዜ የትግራይ ሕዝብ በአስቸጋሪ ሁኔታ ውስጥ ስለሚገኝ በልማት ድርጅቱ አማካኝነት ለሁለት ነጥብ ስምንት ሚሊዮን ሕዝብ የሚደረገው ድጋፍ በየወሩ ለሚቀጥሉት ስድስት ወራት እንደሚሰጥ የድርጅቱ ኃላፊ ተናግረዋል። ሙልጌታ ጽሀ የስልክ ዘገባ አለው። በማህበራዊ ሬዲዮ ትግራይ የእቅድና ማስተባበር ዳይሬክተር አቶ ጌታ ላይ የአሜሪካ ድምፅ እንደተናገሩት ክልሉ ጦርነት ከመጀመሩ በፊት የአንበጣ ወረርሽኝ ተከስቶ በግብርና ምርት ላይ ተጽዕኖ አሳድረዋል ብለዋል። ምርት በሚሰበሰብበት ጊዜም ጦርነቱ በመጀመሩ ምርት በአግባቡ መሰብሰብ አልተቻለም በማለት ነው የገለጹት። በዚህም በጦርነቱ ምክንያት ከሰማንያ በላይ የክልሉ ሕዝብ አስቸኳይ እርዳታን እንዲጠብቅ ሽሎታል በማለት ነው አቶ ጌታቸው የተናገሩት።

አስራ ሁለቱ ወረዳዎች አስቸኳይ እርዳታ የሚጠብቁ ሰዎች ነው። በመቀለ እንዲሁም በቀለና ሽረ እንዳስላሴ ከተሞች የሚገኙ ተፈናቃዮች ጨምሮ ለአንድ ነጥብ ዘጠኝ ሚሊዮን ህዝብ የሁለት ወር ቀለብ የምግብ እርዳታ መሰጠቱ መሰጠቱን የገለጹት አንድ ቢሊዮን ብር የሚገመት ከጥን ሺ ሜትሪክ ቶን ስንዴን፣ አተር እንዲሁም ዘይት ለህዝብ መከፋፈሉ ነው የተናገሩት። አስራ አምስት ኪሎን ምስ ኪ ሮሞ ነው እና በቀጣይ ወረዳዎች እንዲሁም በመቀሌና ሽረ እንዳስላሴ ከተሞች የሚኖሩ ከስድስት መቶ ሺህ ተፈናቃዮች በመጨመር ለሁለት ነጥብ ስምንት ሚሊዮን ህዝብ የምግብ እርዳታ በቀጣይ ስድስት ወራት በየወሩ ይወሰን ብለዋል። አቶ ጌታቸው ችግር ውስጥ ነው የሚገኘው። በዚህም ደግሞ አስቸኳይ መፍትሄ ስለሚያስፈልገው ከማንኛውም ኃይል ጋር እየተነጋገርን ነው፣ እርዳታ እያደረስን የምንገኘው ብለዋል። I'm going to put some of the